ለመስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ ባለፉት ክፍለ ጊዜያት እግዚአብሔር አምላካችን ተጠንቅቆን ትምህርታችንን ከኦሪት ዘጸአት መጽሐፍ እንድንማር ይረዳን። አሁንም ደግሞ በቀጣዩ ጊዜያት ከእኛ ጋር በመንፈስ ቅዱስ መሪነትና አስተማሪነት እነሆ ይሆናል። እግዚአብሔር አምላካችን ለእኔና ለእናንተ የሚበጀውን ነገር አለው፣ ማዕዱ ብዙ ነውና። ምናልባት የአገርን ግዳጅ ለመወጣት በጦር ሜዳ ተሰልፋችሁ፣ በማረሚያ ቤትም እንዲሁ አንድ ላይ በመሰባሰብ ወይንም ደግሞ ባልካችሁ ላይ ጋደም ብላችሁ ይህንን ዝግጅት የምታዳምጡ ልትኖሩ ትችላላችሁ። ሁላችሁንም እግዚአብሔር እንዳመጣጣችሁ እንደሚገናኛችሁን ያምናለሁ። እኔንም እንደዚሁ ወንድሜ ዓለማየሁ ከእኔ ጋር ያለውንም እንደዚሁ እግዚአብሔር አምላካችን መሻታችንን እንዲሁም መጠማታችንን ይመለከታል። ጌታ ሆይ፣ በዚህች ምሽት ምን ታስተምረኛለህ? ባርያህ ያውቅ ዘንድ እንዲኖርበትም የምትፈልገው ነገር ምንድን ነው ብለን ወደ ጸጋ ማዕዱን እንቀርባለን። ድንቅን በሕይወታችን ያደረገ ጌታ እግዚአብሔር አምላካችን ዛሬም እነሆ ድንቅን በቃሉ አማካኝነት ደግሞ በሕይወታችን ያደርጋል፣ ያከናውናል። ከትእዛዙ ከፈቃዱን ፈቀቅ ሳንል በእርሱ እንድንኖር ደግሞ እግዚአብሔር ጸጋውን ያበዛልናል። በጸጋ ሕይወት ውስጥ እንድንኖር ደግሞ ያደረገን እርሱ ነውና ከፍ ከፍ እናድርገው። it multimarkt-da geet worship amazon subhash <laughs> jata g i Duh! እምነትህን ማንም የማይሽረው የእስራኤል ታዳጊ ቅዱስ እግዚአብሔር ሆይ፣ ዛሬም ደግሞ እንድናመሰግንህ ጸጋን በጸጋ ላይ ደርበ፣ በምዕረትም ደግሞ ተመልክተህ፣ እንደ ገና እግዚአብሔር አምላካችን ሆይ በፊት የምንሆንበትን ጉልበት ስለ ሰጠህን እናመሰግንሃለን። እግዚአብሔር ሆይ፣ የምንመካበት ጌታ ሆይ የምንታመንበት እግዚአብሔር ሆይ፣ አለኝ ብለን የምንኰራበት በዚህች ምድር ምንም ነገር የለንም። አንተ ማረፊያችንነ፣ አንተ መደላዳያችንነ፣ አንተ መኵሪያችንነ። አቤቱ ቅዱስ የእስራኤል ታዳጊ እግዚአብሔር ሆይ፣ በዚህች ምሽት ደግሞ ወደ ኑሮአችን፣ ወደ ሥራችን፣ ወደ ተግባራችን፣ ወደ ሕይወታችን እንጋብዝሃለን። ጌታዬና አምላኬ ሆይ የኔንም የወገኖቼን የአድማጮቼን ሁሉ የታላላቆችንና የታናናሾችን ሕይወት እንድትመለከት በዚህን ሰዓት እንድትጎበኝ በቃልም አማካይነት እንድትሠራን እግዚአብሔር ሆይ ታምኜ ወደ አንተ ጸልያለሁ ጌታዬና አምላኬ ሆይ ዕድሜያችንን በሙሉ ለአንተ ሳንረባ ፍሬ ሳናፈራ እንዲሁ በከንቱ እንዳናሳልፍ ጊዜያችን እግዚአብሔር ሆይ እየሮጠ ወደ ኋላ እንደ ሎጥ ሚስት ሳንመለከት ዛሬውኑ በፊትህ ጌታዊ አድርገህ ደግሞ እንድትናገረንና እንድትመልሰን ዛሬውኑ እንድትገሥጸንና እንድትመክረን እግዚአብሔር ሆይ ራሳችንን በፊትህ እንጥላለን። አዎ፣ ልዑል ሆይ ወገኖቼ በተለያየ ዐይነት ሁኔታ ውስጥ በዚህን ሰዓት ይገኙ ይሆናል። እኔ ባርያ አላቅም። ሸክም ያለባቸውን ሐሳቢ ያለባቸውን ችግር ውስጥ ያሉትን እንዴት እወጣዋለሁ እያሉ የሚቸገሩትን ታላላቆችና ታናናሾችን ሁሉ እንድትመለከታቸው በዚህ ጊዜ እግዚአብሔር ወይ ክንድህን እንድዘረጋ ጣትም እንድትዳስሳቸው ቋጠሮ ነገራቸውን ሁሉ እንድትፈታላቸው ለምንሃለሁ። እግዚአብሔር ሆይ እግዚአብሔርነትን በሕይወታችን አረጋግጥ። ቃልህን እንድንማር ልባችንን ደግሞ በዚህን ሰዓት በፍቅርህ ግለት እንድታሞቅ እንለምንሃለን። ሁሉን ታደርጋለህና እናምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያውስን አሜን። ወገኖቼ እግዚአብሔር አምላካችን በእያንዳንዷ ደቂቃና ሴኮንድ እየተጠነቀቀልን፣ በእውነት እላችኋለሁ፣ እየተጠነቀቀልን ተሸክመውን ደግሞ ለዚህች ሰዓት አድርሶናል። ባለፈው ምሽት ክፍለ ጊዜ ጥናታችን እግዚአብሔር ለእስራኤል አስሩን ትእዛዛት ስለመስጠቱ አንድ በአንድ ዘርዘር አድርገን ስንመለከት ነበረ። አሁን ደግሞ ሰው ከሰው ጋር ሊኖረው ስለሚገባው ግንኙነት የተሰጡትን ትእዛዞችንም እንመለከታለንና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ኦሪት ዘጻት ምዕራፍ ሃያ ቁጥር አሥራ ሁለትን የተመልከቱ ዘጻት ምዕራፍ ሃያ ቁጥር አሥራ ሁለት ቀደም ብዬ እንደ ተናገርኩት ቀጥለን የምንመለከተው ሰው ከሰው ጋር ሊኖረው ስለሚገባ ግንኙነት የተሰጡ መመሪያዎች ወይም ትዕዛዞችን ይሆናል። የሚጀምረውም ከቤት ነው። አባትና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ ምን እንዲሆን ይላል? እንዲረዝም ይላል። አባትና እናትህ በልጆቻቸው መከበር አለባቸው። ልጆች ይህንን ስሙ። አባትና እናት በእናንተ መከበር አለባቸው። ስለዚህ ትእዛዝ ወደፊት በሰፊው እንነጋገርበታለን፣ እንማራለን። ስድስተኛ ትእዛዝ እንዲህ ይላል ዘጸአት 20 ቁጥር 13 አትግደል ሲል ይናገራል። ጦርነትን የሚቃወሙ ሰዎች ይህን ጥቅስ ብዙ ጊዜ ይጠቅሱታል። ብዙ ወጣቶችም በዚህ ጉዳይ ላይ አነጋግረውኛል። አንዳንዶቹም አትግደል ብሎአልና ወታደር መሆን አያስፈልግም በማለት ጠይቀውኛል። በመሠረቱ ግን አትግደል የሚለው ትእዛዝ የተሰጠው ለግለሰብ እንጂ ለሕዝብ ወይም ለመንግሥት አይደለም። አንዱ ሰው ሌላውን መግደል የለበትም። አትግደል የሚለው ትእዛዝ ከወታደራዊ አገልግሎት ወይም ወንጀለኛን ከመግደል ጋር ምንም ግንኙነት የለውም። አንድ አገር ወንጀለኛን በማስወገድ የሌሎችን ሰላም ማስጠበቅ መቻል አለበት። ጌታ ኢየሱስ ክርስቶስ እንደ ተናገረው ሁሉ በቁጣ ገንፍለን ሌላውን ሰው መግደል የለብንም። ሌላው ቀርቶ በወንድማችን ላይ እንዳንቆጣ እንኳን ቃሉ ተናግሮናል። ሰባተኛ ትእዛዝ ቁጥር አሥራ አራትን ተመልከቱ። አታመንዝር ይላል። ከጋብቻ ውጪ የምናደርገው ማንኛውም ወሲብ ዝሙት ነው። ይህን እግዚአብሔር ግልጽ አድርጎታል። ሰው ይህንን ትእዛዝ የለወጠ ሊመስለው ይችላል። ነገር ግን በፍጹም እግዚአብሔር አልለወጠውም። ትእዛዙ ዛሬም ቢሆን እየጸና ነው። ከጋብቻ ውጪ ፈጽሞ ወሲብ ማድረግ የለብንም። ስምንተኛው ትእዛዝ ደግሞ በቁጥር ዐሥራ አምስት ላይ የሚገኘው ነው። አትስረቅ ይላል። እዚህ ላይ አንድ ማንሳት የምፈልገው ነገር አለ፣ ወገኖቼ። ይኸውም ልቅ ወሲብ ከተፈቀደ መስረቅ፣ መግደልና የመሳሰሉት እንደ ወንጀል መታየት የሌለባቸው መሆኑን ነው። ምክንያቱም የእግዚአብሔር ሕግ አይነጣጠልምና አንዱ ከተፈቀደ ሌላውም ይፈቀዳል ማለት ነው። አንዱ ክልክል ከሆነ ደግሞ አዎ ሌላውም ሁሉ እንደዚሁ ክልክል ነው ማለት ነው። ዘጠነኛ ትእዛዝ በባልንጀራህ ላይ በሐሰት አትመስክር ይላል። ቁጥር አሥራ ስድስትን ልብ ይሏል። በባልንጀራህ ላይ በሐሰት መመስከር ከፍተኛ ወንጀል ነው። ቁጥር አሥራ ሰባትን ከዚሁ ጋር አያይዘን ስንመለከት አስረኛ ትእዛዝ ሆኖ እናገኘዋለን። የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት፣ ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራህ ገንዘብ ሁሉ ማናቸውንም ምን አታድርግ ነው የሚለው? አትመኝ ይላል። ሐዋርያው ጳውሎስ በቆላሲስ መልእክቱ ምዕራፍ ሦስት ቁጥር አምስት እንደሚያመለክተው ምኞት የጣዖት አምልኮን እያክል ነው። ልብ በሉ ወገኖቼ፣ ብዙዎችን ክርስቲያኖች ዛሬ ዛሬ ሕይወታቸውን የሚያደርቀውና የሚያኮስሰው መንማና የሚያደርገው ይሄ ነው። አዎ ምኞት የጣዖት አምልኮን ያክል ነው። ቆላሲስ ምዕራፍ ሦስት ቁጥር አምስትን ጊዜ ሲኖራችሁ በኋላ ተመልከቱ። የዘመናችን ትልቁ ኃጢአትም ይኸው ነው። እግዚአብሔር መግደልን፣ ማመንዘርን፣ መስረቅን፣ በባልንጀራ ላይ በሐሰት መመስከርንና ምኞትን አጥብቆ ይቃወማል። ስለ አሥሩ ትእዛዛት በዚሁ ጥናታችን ወደፊት በሰፊው እንመለከታለን። የእግዚአብሔር ጉብኝት በሕዝቡ ላይ ያሳደረውን ውጤት ደግሞ ከዚህ ቀጥለን አንድ በአንድ ጌታ መንፈስ ቅዱስ በሚናገረን መሠረት እንመለከታለን። በሞራላዊ ሕግነታቸው የሚታወቁትን አሥሩን ትእዛዛት እግዚአብሔር ለሕዝቡ ሰጠ። ይሁን እንጂ ማኅበራዊ ጉዳይን የሚመለከት ሌላ ተጨማሪ ሕግ ሊሰጣቸው ነው። መሠዊያውንና የመገናኛውን ድንኳን በተመለከተም መመሪያ ሊሰጣቸው ነው። የዘሌዋውያን መጽሐፍ መገናኛው ድንኳን ውስጥ ስለሚደረገው አገልግሎት ዝርዝር ይሰጣል። ይህ ሁሉ የማይነጣጠል የሕጉ አካል ነው። ቁጥር 18ና 19 ሕዝቡም ሁሉ ነጐድጓዱንና መብረቁን፣ የቀንደ መለከቱንም ድምፅ ተራራውንም ሲጤስ አዩ። ሕዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴንም አንተ ተናገረን እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት ይላል እስራኤላውያን ነጐድጓዱንና መብረቁን ባዩ ጊዜ እጅግ በጣም ደነገጡ፣ ከተራራውም ሸሹ። እስቲ ቁጥር ሀያ ላይ ተከታዩን ሂደት እንመልከት። ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኀጢአትንም እንዳሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቶአልና አትፍሩ አላቸው ይላል። ሕጉ ወገኖቼ ለሐቅ ያለ መስፈርትን አቅርቧል። የጌታ ሕግ ፍጹም ስለሆነ ፍጹም መሆንን ይጠይቃል። ሕግን በመፈጸም ለመዳን የምትሞክሩ ከሆነ ፍጹማን መሆን ይገባችኋል። ፍጹማን ካልሆናችሁ ግን ሕጉ አያድናችሁም። እንደ እኔ ያለውን ምስኪን ኃጢአተኛ ወገኖቼ በጸጋው እግዚአብሔር ስለሚያድን እግዚአብሔር አምላኬን እጅግ አድርጌ አመሰግነዋለሁ። የእግዚአብሔርን መልካምነትና አስገራሚነቱን የሚገልጥ ጸጋ ነው። በቃ ሌላ ምንም ልንጨምርበት ምንም ልንቀንስበት አንችልም። ቁጥር 21ና ቁጥር 22 እንዲሁም ቁጥር 23ን ደግሞ አለፍ ብላችሁ ተመልከቱ። ሕዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔርም ሙሴን አለው፣ ለእስራኤል ልጆች እንዲህ ይበል፣ እኔ ከሰማይ እንደ ተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ፣ የብር አማልክት የወርቅም አማልክት ለእናንተ አታድርጉ፣ ይላቸዋል እግዚአብሔር። በእንዲህ ዐይነት ሁኔታ ራሱን ለእስራኤል ልጆች መግለጡ ግሩም ነው። ሕያው አምላክ መሆኑን ሕዝቡ እንዲረዱ ፈልጓል። ተወልደው ያደጉት በዙሪያቸው ብዙ ጣዖታት በነበሩበት በግብፅ ነው። ወደፊት እንደምንመለከተውም እነርሱ ራሳቸውም ከጣዖት አምልኮ ነፃ አይደሉም። ከፈጣሪ ይልቅ ፍጡርን ሲያመልኩ ኖረዋል። ስለዚህም ከዚህ በፊት ከነበረው በበለጠ ሁኔታ እግዚአብሔር ወደ እነዚህ ሰዎች እየቀረበ ነው። ስለ መሰዊያው አሰራር የተሰጠውን መመሪያ ደግሞ ቀጠል አድርገን እንመለከታለን። እግዚአብሔር ወገኖቼ፣ ለእስራኤላውያን አስሩን ትእዛዛት ሰጠ። ከዚሁ ጋር አያይዞም ስለ መሰዊያው መመሪያም ሰጥቷቸዋል። መሰዊያ መሥዋዕት የሚቀርብበት ሲሆን፣ ልብ በሉ መሰዊያ መሥዋዕት የሚቀርብበት ሲሆን ስለ ኢየሱስ ክርስቶስ መስቀልና ስለ አፈሰሰው ደሙ ያመለክታል። የመገናኛውን ድንኳን ከመስራታቸው በፊት ይህን መሠዊያ ነበር የሠሩት። በየሄዱበት ሁሉ መሠዊያ ይሠሩ ነበር። ከቦታ ወደ ቦታ የሚሄድ መሠዊያ የሠሩት የመገናኛው ድንኳን ከተሠራ በኋላ ነበረ። ቁጥር 24 የጭቃ መሠዊያ ሥራልኝ፣ የሚቃጠለውንና የደህንነት መሥዋዕትህን በጎችንም በሬዎችንም ሰዋበት። ስሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ እባርካለው ይላል። በመሠዊያው ላይ የኀጢአት መሥዋዕት እንደ ቀረበበት የተጠቀሰ ነገር የለም። የደህንነት መሥዋዕት የሚያመለክተው የሰው ልጅ ከእግዚአብሔር ጋር የሚያስታርቀው መሥዋዕት እንደሚያስፈልገውና መስቀል ላይ በፈሰሰው ደሞ አማካይነት ክርስቶስ በእግዚአብሔርና በሰው መካከል እርቅ መፍጠሩን ነው። የሚቃጠል መሥዋዕት ደግሞ የክርስቶስን ማንነትና ሰዎችን ለማዳን ያለውን ችሎታና ብቃት ያመለክታል። መሠዊያው የሚሠራው ከጭቃ ነው። የደህንነትንም ሆነ የሚቃጠል መሥዋዕትን እስራኤላውያን የሚያቀርቡት በዚሁ ላይ ነበር። የኀጢአትና የበደል መሥዋዕት ለእስራኤላውያን የተሰጣቸው ግን ቆይቶ ነበረ። ቁጥር ሃያ አምስት የድንጋይ መሠዊያ ብታደርግልኝ ብረት በነካው ድንጋይ አትሥራው። በመሳሪያ ብትነካው ታረክ ሰዋለህና ይላል። ከዚህ የምንማረው ጠቃሚ ትምህርት አለ። እግዚአብሔር ምንም አይነት ቅርጻ ቅርጽ የሌለው የድንጋይ መሰውያ ነበር የፈለገው። ቅርጻ ቅርጽ ሠራተኛው ያማረውን የሚስብና የሚማርክ ነገር ለማድረግ ሙከራ ያደርግ ይሆናል። የቅርጻ ቅርጽ አዋቂው መሣሪያ ሲነካው ድንጋዩ ይረክሳል። እግዚአብሔርም አይቀበለውም። ዛሬ ቤተ ክርስቲያኖቻችን በቅርጻ ቅርጽ ነገሮች ተሞልቷል። ከአምልኮ ጋር የተያዘ ነገር ሁሉ ውብና ያማረ እንዲሆን እንፈልጋለን። ለስላሳ ሙዚቃ፣ ደብዘዝ ያለ መብራትና ያማሩ ቀለሞች ከሌሉ በቀር እግዚአብሔርን እንዳመለክን አድርገን አይሰማንም። ስብከቱም ለስለስ ያለና ለጆሮ የሚጥም አእምሮንም የሚማርክ እንዲሆን እንፈልጋለን። ልቅነት ቤተ ክርስቲያንን እየወረረ ነው ወገኖቼ። በመሠረቱ የምናመልክበት ስፍራ ውብና ያማረ መሆኑ መልካም ነው። እኔ ይህንን አልቃወምም። ለስለስ ያለ ሙዚቃ፣ ደብዘዝ ያለ መብራትና ያማሩ ቀለሞች መኖራቸውም እጅግ መልካም ነው። ይሁን እንጂ እነዚህ ነገሮች የመስቀሉን መልእክት የሚጋርዱብን ከሆነ፣ የጌታ የኢየሱስ ክርስቶስን የመስቀል ፍቅር የሚጋርዱብን ከሆነ፣ እውነቱን የቃሉን እውነት የሚጋርዱብን ከሆነ ትኩረታችንንም በመስቀል ላይ ከሞተው ጌታ ኢየሱስ ክርስቶስ እንድናነሣ የሚያደርጉን ከሆነ እግዚአብሔር ይያዝናል። እንዲህ እንዲሆን ደግሞ እግዚአብሔር አይፈልግም። ሐዋርያው ጳውሎስ ወደ ቆሮንቶስ በሄደበት ጊዜ የቆሮንቶስ ሰዎችን ተፈላሳፊዎች ሆነው ነበር ያገኛቸው። ጳውሎስ ሊያናግራቸው ሲጀምር እውቀት የዘለቃቸው መሆናቸውን ለማሳየት የጠለቀ ውይይትና ክርክርን ማድረግ ፈለጉ። ምንም የሚገድባቸው ነገር ስለሌለ በፈለጋቸው አቅጣጫ ነበር የሚሄዱት። በአቴንስ ጳውሎስን ተመሳሳይ ነገር እንደ ገጠመው ይታወሳል። ይሁን እንጂ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደ ተሰቀለ ሌላ ነገር እንዳላውቅ ቆርጬ የነበርና በማለት ነበር የጻፈላቸው አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ሁለት ወዳጆጪ፣ የተሰቀለው ክርስቶስ የማይሰበክበት ከሆነ ቤተ ክርስቲያኑ ምንም ያክል ያማረ ይሁን፣ ደወሉም የቱንም ድምፅ ይኑረው፣ መድረኩም ምንም ያህል ውብ ይሁን፣ ሙዚቃውም ምንም ያክል ለስላሳ ይሁን፣ ሰባኪውም የቱንም ያክል የተማረ ሰው ይሁን፣ ያ ቤተ ክርስቲያን ችግር አለበት። ይበቃል። ቁጥር ስድስትን አለፍ ብለን ደግሞ እንመልከት። ሀፍረተ ሥጋህ በእርሱ እንዳይገለጥ ወደ መሠዊያዬ በደረጃ አትውጣ ይላል። ብዙ ሰዎች ወደ መሠዊያው መወጣጫ እንዲሆናቸው ያማሩ ደረጃዎችን ይሠራሉ። ይህ ደግሞ ለማንም የተመቸ ነው። በዚያ ዘመን ሰዎች የሚለብሱት እንደ ቀሚስ ያለ ነገር ነበረ። በመሠዊያው ላይ ሲወጡ ዕርቃናቸው ወይም ማፍረተ ሥጋቸው ይገለጣል። እግዚአብሔር ደግሞ ራቁትህን ሆነ ላይ አልፈልግም ነው የሚለው። ከሥጋ የሆነውን ነገር እግዚአብሔር ምንጊዜም ቢሆን አይጠቀምበትም። የሥጋን ነገር እግዚአብሔር ይጠላል፣ አይጠቀምበትም። በእግዚአብሔር ሥራ የሥጋ ጣልቃ ገብነት እንዲኖር የእርሱ ፍላጎት አይደለም። ከእንዲህ አይነቱ ነገር መጠበቅ አለብን። ብዙ ጊዜ ሰዎች አይናቸውን የሚያሳርፉት ክርስቶስ ላይ ሳይሆን ሰባኪው ላይ ነው። በበኩሌ ማንም እንዴት አይነት ግሩም ስብከት ነበር የሰበከው እንዲለኝ እንኳን አልፈልግም። እኔ የምፈልገው ግሩም ስለሆነው አዳኝ ኢየሱስ ክርስቶስን መስበክ ብቻ ነው። ሰዎች የሰበክልን አዳኝ ምንኛ ግሩም አዳኝ ነው ሲሉኝ መስማትን በእውነት ነው የምላችሁ እጅግ እፈልጋለሁ። የመጽሐፍ ቅዱስ ምሁር የነበሩት ዕውቁ የእግዚአብሔር ባሪያ ዶክተር መጌ የመጽሐፍ ቅዱስ ተማሪ በነበርኩበት ጊዜ አሉ፣ በመጋቢነት የማገለግለው በአንድ ቤተ ክርስቲያን ውስጥ ነበር አሉና ጨዋታቸውን ቀጠል አደረጉ። አንድ ማለዳ ታዲያ እንደ ተለመደው ስብከቴን ከጨረስኩ በኋላ ከአንድ ትንሽ ልጅ በቀር ሁሉም ወደ ቤታቸው ሄደው ነበር። ያ ትንሽ ልጅ ሲፈራ ሲቼር ወደ እኔ መጣና ኢየሱስ ይህን ያህል ግሩምና አስደናቂ እንደሆነ አላወቅኩም ነበር አለኝ አሉ። ሌላ ተጨማሪ ሐሳቢ ቢኖረውም ከሚተናነቀው የሲቃ ስሜት የተነሳ መናገር አልቻለም ካሉ በኋላ ቀጠል አደረጉና ከቤተ ክርስቲያኑም ይኸው ልጅ ወጥቶ ሄደ። በአንድ ወቅት ያ ቤተ ክርስቲያን በጥጥርሻ መካከል ነበር። ዛሬ ግን በከተማ መካከል ነው ያለው። ያ ሕፃን የጥጥ እርሻዎቹን አቋርጦ ሲሄድ አየው ነበር። በልቤም ጌታ ሆይ የስብከቴ ዓላማ ሰዎች የኢየሱስን ግሩምነት እንዲያዩ ይሁን በማለት ጸለይኩ፣ ብለው ያጋጠማቸውን ነገር አጫወቱን። ውድ አድማጮቼ በአገልግሎታችንም ሆነ በቤተ ክርስቲያናችን የሥጋ ሥራ አያሻንም። የእኛ ዓላማ ስለ ተሰቀለው ክርስቶስ መስበክ መሆን መቻል አለበት። እግዚአብሔር ሁላችንንም ይርዳል። እንዲህ ወገኖቼ ከዚህ ከምዕራፍ አያ በእውነት ጌታ መንፈስ ቅዱስ ለእኔም ለእናንተም ታላቅን ነገር አትርፎልናል። በዚህ ቃል መኖር እንጂ ግሩም ነው ብለን ብቻ ጨብጭበን አድንቀን መሄድ የለብንም። እንድንኖርበት ደግሞ እግዚአብሔርን ሁልጊዜ መለመን፣ ሁልጊዜም በዛ አቅጣጫ እግዚአብሔርን መመልከት፣ ሕይወታችንን መመልከት መቻል አለብን። እግዚአብሔር በእውነት ከጸባወቱ ይርዳን። ከዚህ በመቀጠል ደግሞ በቀረችው ጊዜ ከፊሉን የምዕራፍ 21 ትምህርት አብረን እንመለከታለን። በዚህ በኦሪት ዘጸአት ምዕራፍ 21 ወንዶችና ሴቶችን የሚመለከት ሕግ መሰጠቱን፣ ግድያን፣ ባሪያ ፈንጋይን፣ ወላጆቻቸውን የሚሰድቡ ልጆችን፣ ተደባዳቢዎችን የመሳሰሉትን ሕግ ስለ መሰጠቱ እንመለከታለን። በባሪያና በጌታ መካከል ስላለው ግንኙነት የተሰጠውን ሕግ እስቲ ቀጠላ አድርገን እኔ በዚህ በዘጸአት ምዕራፍ ሃያ አንድ የምንመለከተው ማኅበረሰባዊ ሕጎችን ነው። ለረጅም ጊዜ እስራኤላውያን በግብፅ ባሪያ ስለነበሩ ሕጉ በዚህ ጊዜ መሰጠቱ በጣም አስፈላጊ ነበረ። ቁጥር አንድና ሁለትን እናንብብ። በፊታቸው የምታደርገው ሥርዐት ይህ ነው። ዕብራዊ ባሪያ የገዛህ እንደሆነ ስድስት ዓመት ያገልግል በሰባተኛውም በከንቱ አርነት ይውጣ ይላል። ይህን ቃል በደንብ ተመልከቱ። የገዛ ወንድማቸውን ማለትም እስራኤላዊ ወገናቸውን ለዘለቄታ ባሪያ ማድረግ እንደሌለባቸው አሁን ያነበብነው ክፍል ግልጽ አድርጎ ያሳየናል። እስቲ ቁጥር ሶስት እስከ ስድስት ያለውን ደግሞ እናንብብ። ብቻውን መጥቶ እንደሆነ ብቻውን ይውጣ፣ ከሚስቱ ጋር መጥቶ እንደሆነ ሚስቱ ከእርሱ ጋር ትውጣ። ጌታው ሚስት አግብቶት እንደሆነ ወንዶች ወይም ሴቶች ልጆችን ብትወልድለት፣ ሚስቱና ልጆቿ ለጌታው ይሁኑ፣ እርሱም ብቻውን ይውጣ። ባሪያውም ጌታዬን፣ ሚስቴን፣ ልጆቼን ወዳለው አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆች ይውሰደው፣ ወደ ደጁም ወደ መቃኑ አቅርቦ ጆሮውን በወስፌ ይብሳው፣ ለዘላለም ባሪያ ይሁን ይላል። አንድ ባሪያ ሰባት ዓመት አገልግሎ ከሆነ በሰባተኛው ዓመት ነፃ ይወጣል። ባሪያ በሆነበት ጊዜ ሚስት ከነበረችው ከሚስቱ ጋር አብሮ ነፃ ይወጣል። ባሪያ ከሆነ በኋላ ሚስት ማለትም ከጌቶቹ ባሪያዎች አንዷን አግብቶ ከሆነ ሚስቱ ለጌታው ትሆናለች። እርሱ ብቻውን ግን ነፃ መውጣት ይችላል። ይሁን እንጂ ወገኖቼ ነፃነቱ እርሱን እንጂ ሚስቱን አይመለከትም። ሚስቴን ልጆቼንና ጌታዬን ወዳለሁ ካለ ግን በራሱ ፈቃድ በባርነት መቀጠል ይችላል። ጌታውን ለዘላለም ለማገልገል ፈቃደኛ ለመሆኑ ምልክት እንዲሆንም ጆሮውን ይበሳል። ይህ የጌታ ኢየሱስ ክርስቶስ ዓይነተኛ ምሳሌ ነው። ወደዚህ ምድር መጣ። ጌታ ኢየሱስ ክርስቶስ የእኛንም ሥጋ ለበሰ። እያንዳንዳችን የኀጢአት ባሪያዎች ነበርን። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን ነፃ ነበረ። ሞትንም ሆነ መከራን ሳይቀምስ ወደ ሰማያዊ ክብሩ መመለስ ይችል ነበረ። በመስቀል ላይ እንዲሞት ያስገደደው አንዳች ነገር አልነበርም። በፈቃደኝነት ወደዚህ ምድር መጥቶ የእኛን ሥጋ ለበሰ። በፊልጴስዩስ ምዕራፍ ሁለት ቁጥር ስምንት እንዲህ የሚል ቃል አለ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም፣ ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። መዝሙር አርባ ከቁጥር አራት እስከ ስምንት ደግሞ መሥዋዕትንና ቁርባንን አልወደድክም፣ ሥጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መሥዋዕት አልሻህም። በዚያን ጊዜ አልኩ፣ እነሆ መጣው፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድን ለማድረግ ወደድኩ፣ ሕግም በልቤ ውስጥ ነው ይላል። ይህ ክፍል የሚናገረው ስለ ክርስቶስ ነው። ዕብራውያን ምዕራፍ ዐሥር ከቁጥር አምስት እስከ ዘጠኝ ይህንኑ ያረጋግጣል። ጌታችን ወደዚህ ምድር በመጣበት ጊዜ ትንቢቱም ተፈጽሟል። ስለዚህ ወደ ዓለም ሲገባ መሥዋዕትንና መባን አልወደድክም፣ ሥጋን ግን አዘጋጀህልኝ። በሙሉ በሚቃጠል መሥዋዕትና ስለ ኃጢአት በሚሰዋ መሥዋዕት ደስ አላለህም። በዚያን ጊዜ ኖ በመጽሐፍ ጥቅልል ስለ እኔ እንደ ተጻፈ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ አልኩ ይላል በዚህ ላይ መሥዋዕትንና መባን በሙሉ የሚቃጥል መሥዋዕትንም ስለ ኀጢአትም የሚሰዋ መሥዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡት ናቸው። ቀጥሎ እነሆ አምላኬ ሆይ ፈቃድን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። ክርስቶስ በሁሉ ነገር ወንድሞችን መምሰል የነበረበት እኛን ነጻ ሲያወጣ ነጻ መውጣትን አልፈለግም ። ሞትንና መከራን ሳያይ ከዚህ ምድር መሄድ ይችል ነበረ። እርሱ ግን እኛን ኀጢአተኞችን ስለ ወደደ ከኀጢአት ባርነት ነፃ ሊያወጣን በመስቀል ላይ ሞተ። እግዚአብሔር ለዘላለም እየተመሰገነ ይሆን። የዛሬው እንግዲህ ትምህርታችን እዚህ ላይ አበቃ። ደህና አደሩልን እያለ ስንሰናበት በጌታ ፍቅር ነው። አበበ ከበደ፣ አለማየሁ ዳዊት፣ ሰላም።